ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ የመካከለኛው ምስራቅ ረዳት አስተዳዳሪ ማይክል ሃርቪ በቅርቡ በሰጡት ቃል የዩናይትድ ስቴትስ ምክር ቤት ለመካከለኛው ምስራቅ የጸረ ኮቪድ-19 ትግል ድጋፍ የሚውል መጠነ ሰፊ ተጨማሪ ወጪ መፍቀዱን ገልጸዋል። ዩናይትድ ስቴትስ በዩኤስኤ አይዲ ና በውጭ ጉዳይ ሚኒስቴር በኩል ለመካከለኛው ምስራቅ የኮቪድ-19 ምላሽ እስካሁን ከ ሁለት መቶ አምስት ሚሊዮን ዶላር በላይ ወጪ አድርጋለች። ይህም ዩናይትድ ስቴትስ እስካሁን በአለም ዙሪያ ለጸረ ኮቪድ-19 ትግል የሰጠችው አንድ ነጥብ አምስት ቢሊዮን ዶላር ድጋፍ አካል መሆኑን ርሳን አንቀጹ ጨምሮ አስረድቷል። የገንዘብ ድጋፉም አይነተኛ ዓላማ በዓለም ዙሪያ መንግስታት፣ ዓለም አቀፍ ድርጅቶችና መንግስታዊ ያልሆኑ አካላት የጤና ጥበቃ ትምህርቶችን እንዲያሻሽሉ፣ የጤና ተቋማትን ደህንነት እንዲጠብቁ፣ የላቦራቶሪ የበሽታዎች ቅኝትና ፈጣን ምላሽ አቅማቸውን እንዲያጎለብቱ ለመርዳት መሆኑን ርዕሰ አንቀጹ አትቷል። የጸረ ኮቪድ የገንዘብ ድጋፉ በመካከለኛው ምስራቅ ለሁሉም ሀገሮች ደርሷል ማለት ይቻላል ብለዋል ረዳት አስተዳዳሪው። የሊቢያ የየመን፣ የኢራቅና የሶሪያ ግጭቶች የክልሉ ሀገሮች ላይ ከፍተኛ ጫና ያሳደሩባቸው ይሁን እንጂ ሀገሮቹ የጤና ጥበቃ ተቋሞቻቸው በጸረ ኮቪድ ምላሽ እጅግ በጣም የተዋጣ ክንዋኔ አስመዝግበዋል ሲሉ ባለስልጣኑ ማይክል ሃርቪ አስረድተዋል። And we are extremely proud of that because we have invested so heavily in building the capacity of those healthcare systems. የጤና ጥበቃ ስርዓቶቻቸውን አቅም ለመገንባት መጠነ ሰፊ መዋለ ንዋይ በማፍሰሳችን ጥሩ ውጤት ያሳዩ በመሆኑ እኛም እጅግ በጣም ኩራት ይሰማናል። የፖለቲካ አመራሮቹም ቢሆኑ በሌሎች ብዙ የዓለም አካባቢዎች ካየነው በተለየ ለጉዳዩ ትልቅ ትኩረት ሰጥተው ሰርተዋል። አሁን የሚያሳስበን በኮቪድ-19 ምክንያት እንቅስቃሴዎች በመዘጋታቸው የተነሳ ሊያስከፍል የሚችለው ኢኮኖሚያዊ ዋጋ ነው። ፈጥነው አገግመው የኢኮኖሚ እድገቱን ለመመለስ እንዲችሉ ለማድረግ እንዴት ነው የምንችለው? ኮሮና ቫይረስ መዛመቱን በጀመረበት ጊዜ ዩናይትድ ስቴትስ የእርዳታ እጇን ዘርግታ ለመቀበል ፈቃደኛ ሳትሆን የቀረች አንዲት ሀገር ብቻ መሆኑን የልማት ተራድኦ ድርጅት የመካከለኛው ምስራቅ ረዳት አስተዳዳሪው ሃርቪ ገልጸዋል። It is tragic and heartbreaking how hard the Iranian people were hit by COVID. ኢራን እምቢ ብላለች። የኢራን ሕዝብ በኮቪድ ምክንያት የደረሰበት ከባድ ጉዳት እጅግ በጣም የሚያሳዝን ነው። በአገሪቱ በብዛት አረጋውያን፣ ጎልማሶችና ልጆች አብረው አንድ ላይ ይኖራሉ። በዓለም ዙሪያ በወረርሽኙ በከባዱ የተመቱት በዚህ መልክ የሚኖሩ ቤተሰቦች መሆናቸውን እየሰማን ነው። ስለዚህ እኛም ሁኔታውን እንከታተላለን፣ ለመርዳትም ዝግጁነታችንን እንቀጥላለን። የዩናይትድ ስቴትስ መንግስት ለዓለም አቀፍ የጸረ ኮቪድ-19 ምላሽ 25 ቢሊዮን ዶላር መድበዋል። ወረርሽኙን ለመዋጋት የሚደረጉ ጥረቶችን መምራቱን ለመቀጠልም ቁርጠኝነቱ ይቀጥላል ያለው ሩስ አንቀጹ የረዳት የዩኤስኤአይዲ አስተዳዳሪው ሃርቪ ዩናይትድ ስቴትስ ምንጊዜም ቢሆን ለተቸገሩ ደራሽ ነች ሲሉ የተናገሩትን ጠቅሶ ጽሁፉን አጠናቋል።